ዩናይትድ ስቴትስን ጨምሮ ዓለም አቀፉ ማህበረሰብ የአማራ ክልል ግጭት ሰላማዊ መፍትሄ እንዲያገኝ በተፋላሚ ኃይሎች ላይ ጫና እንዲፈጥሩ የክልሉ የሰላም ካውንስል ጠይቋል። በመንግስት ኃይሎችና በፋኖ መካከል በሚደረገው የግጭት አውድ ውስጥ የሚፈጸመው የሰብአዊ መብት ጥሰቶች አሳሳቢ መሆን ሆኖ መቀጠሉን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ግጭቱ በውይይት እንዲፈታ ከትላንት በስቲያ መጠየቁ ይታወሳል። በአማራ ክልል የሰላም ካውንስል ሰብሳቢ የአየራድ በለጠ ለአሜሪካ አሜሪካ ድምጽ በሰጡት አስተያየት ካውንስሉ መንግስትንና ፋኖን ወደ ድርድር ለማምጣት የማመቻቸት ኃላፊነቱን በመቀጠል ከዓለም አቀፍ ተቋማት ጋር በመነጋገር ላይ መሆኑን ገልጸዋል። ካውንስሉ በዚህ ጉዳይ ላይ ከዩናይትድ ስቴትስ ኤምባሲ ጋር ንግግር ማድረጉንና ጫና እንዲፈጥሩ መጠየቁን ተናግረዋል። ኬኔዲ አባተ ዝርዝር አለው። በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በሚመለከት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከትናንት በስቲያ ረቡዕ መስከረም 15 ቀን ባወጣው የሩብ ዓመት ሪፖርቱ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች አሳሳቢ ሆነው እንደቀጠሉ እና የአማራ ክልል ደግሞ በዚህ ረገድ ቀዳሚው እንደሆነ መግለጹ ይታወቃል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ ለማፈላለግ በቁርጠኝነት እንዲሰሩ መበድ ድጋሚ መጠየቁን መዘገባችን የሚታወስ ነው። በዚህ ጉዳይ ላይ አስተያየት የጠየቅናቸው የአማራ ክልል የሰላም ካውንስል ሰብሳቢ የአየይራድ በለጠ በፋኖና በመንግስት መካከል ድርድር እንዲካሄድ በገለልተኝነት የማመቻቸት ኃላፊነት እንዲወጣ የተቋቋመው ካውንስሉ ጥረቱን መቀጠሉን ተናግረዋል። የአማራ ክልል መንግስት ለውይይትና ድርድር ዝግጁ እንደሆነ አረጋግጦልናል ያሉት የካውንስሉ ሰብሳቢ አቶ የአየይራድ በፋኖ በኩል ደግሞ ወደ አንድነት መጥተው ለድርድር እንዲዘጋጁ ለማድረግ ከፋኖ አመራ አመራሮች ጋር ካውንስሉ ንግግር እያደረገ እንደሚገኝ ገልጸዋል። የአማራ ክልል የሰላም ካውንስል ወደ ድርድርና ውይይት ነው ያለው ሁለቱም ወገኖች ነው ጥሪ ያቀረበው። በዚህ መሰረት የአማራ ክልላዊ መንግስት የጥሪውን ተቀብሎ ፈጣን ምላሽ ሰጥቷል። በፋኖች በኩል እንደ አማራ ክልል ተደራጅተው ወይ ደግሞ አመራር ፈጥረው መግለጫ እንቀባቡ ነው ጥሪ ያደረግነው ትክክልና ያለው የሰላም ካውንስል የአማራ ሕዝብ ሰቆቃ እንዲያበቃ የአማራ ሕዝብ ሶ አሁን ያለው ውስክምና እንዲያበቃ ነው። ሁሉንም ወገኖች ምላሽ እንዲሰጡ ግፊት እያደረግን ያለን በተለያየ ጠቅላይ ግዛት ብለው አራት ጠቅላይ ግዛት ብለው ሲከፈቱ እያንዳንዱ ጠቅላይ ግዛት ወይም እኛ ሰሆነ የምንለው በየዞኑ የሚገኙ አኖዎች አንዳንዶቹ የመደራጀት ፍላጎታቸውን እያሳዩ ያሉበት ሁኔታ አንዳንዶች ደግሞ አንደራደርም በተፍቅን ነው የምንገፋው የሚል ሀሳብ አላቸው። የአማራ ክልል ህዝብ ጥያቄ ያቀረበ ስለሆነ በዚህ መንገድ ባካችሁን ይሆን እነሱን እየለመን እየጠየቅ ወደ ድርድርና ወደ ውይይት እንዲመጡ ለማድረግ አሁን ጥረቱ ቀጥሏል። ዋናው ነገር አንድ ላይ ብሎ ተወያይተው አንድ ላይ ብሎ የራሳቸውን አመራር ፈጥረው ይህን እንዲከተሉ ካውንስሉ ከሁለት ሳምንታት በፊት ከዩናይትድ ስቴትስ አምባሳደርና ሌሎች ዲፕሎማቶች ጋራ በአዲስ አበባ በሚገኘው የሀገሪቱ ኤምባሲ መነጋገሩንና በጎ ምላሽ ማግኘቱንም ተናግረዋል። ከአሜሪካ ኤምባሲ ከሁለት ሳምንት በፊት ግንኙነት አድርገናል። አምባሳደሩም ሆኑ ዲፕሎማቶቹ ይህ ችግር ውሳቸውን እየነካው የነበረ ችግር መሆኑንም ገልጸውልናል። ያውቁታል ሻላሁን አማራ ያለውን ችግር በደንብ ስለሚያውቁት እናንተም ወደፊት መምጣታችሁን የምናመሰግናለን ብለው አድናቆታቸውን ገልጸው ለወደፊቱ ከእኛ ጋር አብረው የሚሰሩ መሆናቸው ለውይቱ ቀና የሆነ ሁኔታ እንዲሰጠር የበኩላችን ድጋፍ እናደርጋለን ብለውናል። አምባሳደር ማሲንጋ ናቸው። አዎ፣ ዲፕሎማቶችን ጭምር አብረው ነበሩ። በአማራ ክልል ያለው የግጭት ሁኔታ እልባት ሳያገኝ ከቀጠለ ክልሉንና ማህበረሰቡን ለተራዘመ ችግር የሚያጋልጡ ዘርፈ ብዙ ቀውሶችን ያስከትላል ያሉት የአማራ ክልል የሰላም ካውንስል ሰብሳቢ የአየዳድ በለጠ የኢትዮጵያ መንግስትና ፋኖ ወደ ድርድር እንዲመጡ ዩናይትድ ስቴትስ ጫና እንድታሳድር ካውንስሉ መጠየቁንና ለሌሎች ዓለም አቀፍ አካላትም መሰል ጥሪ በማቅረብ ላይ መሆኑን አስረድተዋል። እንግዲህ አሜሪካ ትልቅ አያል ያገኘ ጣልቃም ነው የሚገባ ሁለቱም ወደ ወደቤት የሚመጡ በማድረግ የበኩሏ ሚና እንድትጫወት ነው የኛ ያለው ይህ ችግር እንዲፈታ ለማድረግ ስለሆነ የኛ አላማ ሁሉም ኤምባሲዎች ለዚህ ነገር ብርቱ ድጋፍ በማድረግ በገድ የበኩላቸው ሚና እንዲጫወቱ ነው የኛ ጥረትና ይህንን ነው እንግዲህ እኛ መልእክት ለማስተላለፍ ለይጋድ በአሜሪካ ኤምባሲ እኛ ያደረግነው ጥረት ነው። ወንዳችን ወንድሞች የገብተው አነጋግረዋል ያን ሁኔታ ደግሞ በጎ የሆነ ምላሽ እንደሰጧቸው ነገሩኛል። እና በየቦታው ግ በየ ተቋማቱ በተለይ ዓለም አቀፍ ኮሚኒቲውን እና ኢንተርናሽናል ኮሚኒቲውን በሙሉ ከማነጋገር ወደኋላ ምንም እንገፋበታለን። አፍሪካ ህብረት በቀጠሮ ላይ ነው ያለን በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ አመር ባለፈው መስከረም ሶስት ቀን በሰጡት ጋዜጣዊ መግለጫ ላይ በአማራና በኦሮሚያ ክልሎች ያሉ ግጭቶች በሰላም እንዲፈቱ አገራቸው ጥረት በማድረግ ላይ እንደምትገኝ አብራርተዋል። የአማራ ክልል የሰላም ካውንስል አባላትን አግኝተው እንደሆነ ከጋዜጠኞች ለተነሳላቸው ጥያቄ በሰጡት ምላሽ እርሳቸው እንዳላገኟቸው ተናግረው በሂደቱ ላይ ያሉ አንዳንድ የክትትል ስራዎችን ኤምባሲው እንደሚያከናውን አስረድተዋል። ዝርዝር ጉዳዮች በሂደት ይፋ እንደሚደረጉም በወቅቱ ገልጸዋል። ልዩ መልእክተኛው በቀጠለው ውጊያ ምክንያት ወደ አማራና ወደ ኦሮሚያ ለመሄድ ለእኛ ከባድ ነው። ሆኖም አምባሳደር ማሲንጋና የአዲስ አበባ ኤምባሲ ቡድናቸው ከኢትዮጵያ መንግስት ጋር በመተባበር እነዚህን ግጭቶ ሰልፈኞቾች ለማስቆም ንግግርና ድርድር ማካሄድ የሚቻልባቸውን አማራጮች እያፈላለጉ ነው ማለታቸውንም መዘገባችን ይታወሳል። ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሐምሌ 25 ቀን ባደረጉት ንግግር በአማራና በኦሮሚያ ክልሎች ከሚንቀሳቀሱ አንዳንድ የታጠቁ ኃይሎች ጋር የሰላም ንግግር እየተካሄደ እንደሚገኝ ጠቅሰው፣ ሆኖም በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን መናገራቸው አይዘነጋም። ይሁን እንጂ ንግግር እየተደረገ ስለመሆኑ በሁለቱ ክልሎች ከሚንቀሳቀሱ ኃይሎች በኩል እስካሁን የተሰጠ ማረጋገጫ የለም። ስለዚህ ጉዳይ የጠየቅናቸው የአማራ ክልል የሰላም ካውንስል ሰብሳቢ ያየራድ በለጠ በካውንስሉ በኩል ያለፈና የሚታወቅ ንግግር የለም በማለት ጠቅላይ ሚኒስትሩ ተደርጓል ስላሉት ንግግር እንደማያውቁ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ